የዲ ደብልዩ ዜና። ሰላም ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የዓለም ምግብ ፕሮግራም በብጥብጥ እየታመሰች ባለችው ናይጄሪያ ለ1.3 ሚሊዮን ሕዝብ ሲሰጠው የነበረው የምግብ እርዳታ በያዝነው ወር መጨረሻ እንደሚያቆም አስጠነቀቀም። የእርዳታ ሥራውን የሚያቋርጠው በመጋዘኑ የነበረው እህል በመሟጠጡ ነው። በጋዛ ሰርጥ በርካታ ህዝብ ለረሃብ መጋለጡን ከአንድ መቶ በላይ የእርዳታ ድርጅቶችና የሰብአዊ መብት ተከራካሪ ተቋማት አስታወቁም። ድርጅቶቹ በጋራ ፊርማ ባሰራጩት መግለጫ በጋዛ ከፍተኛ የረሃብ አደጋ ተጋልጧል። እስራኤል ግን የሐማስን ፕሮፓጋንዳ ያስተጋባሉ ስትል ውንጀላውን አጣጥላለች። እስራኤል በጋዛ ላይ የምትከተለውን ፖሊሲ ካልቀየረች ሁነኛ ወዳጆቿ እንድታጣ እንደምችል አንድ የጀርመን የምክር ቤት አባል አስጠነቀቁም እስራኤል ዓለም አቀፍ ሕጎችን እንድታከብርም ጠይቋል። ጀርመን ዩሮ ፋይተር ጄት የተባለ የጦር አውሮፕላን ለቱርክ ለመሸጥ መስማማቷን አስታወቀች። በቱርክ በኩል የቀረበው የግዢ ጥያቄን ለማጽደቅ ረዥም ጊዜ መውሰዱን ታውቋል። በሆንግ ኮንግ አንድ የ18 ዓመት ወጣት በህዝብ መጸዳጃ ቤት ግድግዳ በጻፈው ጽሑፍ ዘብጥ እያመውረዱን የሀገሪቱ ፖሊስ አስታወቀም። በፍርድ ቤት ጥፋተኛ ከተባለ ሰባት ዓመታት ይታሰራል ነው የተባለው። ዜና በዝርዝር የዓለም ምግብ ፕሮግራም በብጥብጥ እየታመሰች ባለችው ናይጄሪያ ለ1.3 ሚሊዮን ህዝብ ሲሰጠው የነበረው የምግብ ድጋፍ በያዝነው ወር መጨረሻ ሊያቆም እንደሆነ አስጠነቀቀም። የእርዳታ ስራውን የሚያቋርጠው በመጋዘኑ የነበረው እህል በመሟጠጡ ነው። የዶናልድ ትራምፕ አስተዳደር የውጪ ቅነሳ ፖሊሲ በገንዘብ ጥረት ክፉኛ ከጎዳቸው ዓለም አቀፍ ተቋማት መካከል የዓለም የምግብ ፕሮግራም ከቀዳሚዎቹ ተርታ ይሰለፋል። አሜሪካ ለድርጅቱ ትሰጥ የነበረውን የገንዘብ ድጋፍ በመቋረጧ ድርጅቱ ሲያቀርብ የነበረው የህይወት አድን እርዳታ ሥራዎች ለማቋረጥ መገደዱን አስታውቆ ነበረም። ባለፈው የአውሮፓውያኑ ዓመት ከሚያስፈልገው የገንዘብ ድጋፍ 45 በመቶ ብቻ ማግኘቱን የጠቀሰው የምግብ ፕሮግራሙ አሁን በተለይ በናይጄሪያ ሲሰጥ የነበረው እህል በማለቁ ከያዝነው ወር መጨረሻ አንስቶ ለማቆም እንደሚገደድ አስታውቋል። የዓለም የምግብ ፕሮግራም የናይጄሪያ የበላይ ኃላፊ ዴቪድ ስቲፕሰን ለሮይተርስ የዜና ወኪል እንዳሉት በእስካሁኑ ውሱን የምግብ እርዳታና መጠለያ አቅርቦት ምክንያት በርካታ ናይጄሪያውያን ለስደት ተዳርጓል። አሁን እርዳታውን ሙሉ በሙሉ መቋረጥን ተከትሎ ከፍተኛ የሰብአዊ ቀውስ ሊከተል እንደሚችልም አስጠንቅቋል። በናይጄሪያ እየተካሄደ ባለው የእርስ በርስ ግጭት ቢያንስ ወደ ሁለት ሚሊዮን የሚሆን ሕዝብ መፈናቀሉ ይታወቃል። በያዝነው የጎርጎሮሳውያን ዓመት በሀገሪቱ እርዳታ ለሚፈልጉ ወገኖች ምግብ ለማቅረብ 131 ሚሊዮን የአሜሪካ ዶላር እንደሚያስፈልግ ኃላፊው መናገራቸው ዜና ወክሏል። በጋዛ ሰርጥ በርካታ ህዝብ ለረሃብ መጋለጡን ከአንድ መቶ በላይ የእርዳታ ድርጅቶችና የሰብአዊ መብት ተከራካሪ ተቋማት አስታወቁም። ድርጅቶቹ በጋራ ፊርማ ባሰራጩት መግለጫ በጋዛ ከፍተኛ የረሃብ አደጋ ተጋርጠዋል ብሏል። እስራኤል ግን የሐማስን ፕሮፓጋንዳ ያስተጋባሉ ስትል ውንጀላውን አጣጥላለች። የተባበሩት መንግስታት ድርጅት ትላንት ባሰራጨው መግለጫ የእስራኤል ወታደሮች በድንበር አካባቢ የምግብ እርዳታን ሲጠባበቁ የነበሩ ከአንድ ሺ በላይ ፍልስጤማውያን በሩምታ ተኩስ መግደላቸውን አስታውቋል። ድንበር የለሽ ሐኪሞች ቡድን፣ ኦክስፋም እና ሴቭ ዘ ችልድረን የተባሉ ዓለም አቀፍ ድርጅቶች የሚገኝባቸው 111 ተቋማት የፈረሙበት ዛሬ የተሰራጨው መግለጫ ደግሞ በጋዛ ያለውን የረሃብ ሁኔታ እንዳሳሰባቸው መግለጫው ጠቁሟል። ተቋማቱ በጋዛ አስቸኳይ የተኩስ አቁም ስምምነት ላይ ለመድረስ የሚያስችል ድርድር እንዲጀመርና የተባበሩት መንግስታት ድርጅት የሚያስተባብረው ያልተገደበ የእርዳታ አቅርቦት እንዲኖርም ጠይቋል። የእስራኤል የውጭ ጉዳይ ሚኒስቴር ለወቀሳው በሰጠው ምላሽ ድርጅቶቹ የሐማስን ፕሮፓጋንዳ ያስተጋባሉ ሲል ውድቅ አድርጎታል። ሚኒስቴር መስሪያ ቤቱ የእርዳታ እህል ወደ ጋዛ እንዲተላለፍ ከተፈቀደበት ካለፈው ግንቦት ወር ጀምሮ 4500 የእርዳታ እህል የጫኑ ተሽከርካሪዎች ወደ ጋዛ ሰርጽ መግባታቸውን ይህም በአማካኝ በቀን ሰባ አካባቢ የጭነት ተሽከርካሪዎች ወደ ጋዛ እንደሚገቡ ነው የጠቀሰው። እስራኤል ወደ ጋዛ የእርዳታ እህል እንዲገባ ብታደርግም የምግብ እርዳታው በርካሽ ዋጋ በገበያ እንዲቸበቸብና የሲቪሎችንም መራብ ለፖለቲካ ዓላማው እያዋለው ነው ስትል ሐማስን ወንጅላለች። ዘገባው የአዣንስ ፍራንስ ፕሬስ ነው። በሌላ ዜና እስራኤል በጋዛ ላይ የምትከተለውን ፖሊሲ ካልቀየረች ሁነኛ ወዳጆቿን ልታጣ እንደምችል አንድ የጀርመን ምክር ቤት አባል አስጠነቀቁም። እስራኤል ዓለም አቀፍ ሕጎችን እንድታከብርም ጠይቋል። የጀርመን ሶሻል ዲሞክራሲያዊ ፓርቲን ወክለው የምክር ቤት አባል የሆኑት ራልፍ ስቴግነር ለዶቼቨለ የጀርመንኛ ቋንቋ በሰጡት ቃለ ምልልስ ጀርመን ለእስራኤል ደህንነት ቅድሚያ ትሰጣለች ብሏል። በሌላ ገጽ ደግሞ ሲቪሎች በቦምብ መደብደብና ንጹሐንን መግደል ተቃውመዋል። እነዚህ ግድያዎች መቆም አለባቸው ያሉት የምክር ቤት አባሉ ካልሆነ ግን እስራኤል ሁነኛ ወዳጆቿን የማጣት አደጋ ይጋረጥባታል ነው ያሉት። ዩናይትድ ኪንግደም በሕገ ወጥ የሰዎች አዘዋዋሪ ቡድኖች ላይ እንዲሁም ግለሰቦች ያወጣችውን ማዕቀብ ተግባራዊ ማድረግ መጀመሯን አስታወቀች። ማዕቀቡ በህገ ወጥ የሰዎች ዝውውር የተሰማሩ 25 ቁልፍ ሰዎችና ቡድኖች ላይ ያነጣጠረ ነው ተብሏል። ማዕቀቡ መቀመጫቸውን በባልካን ባህር አካባቢና በሰሜን አፍሪካ ያደረጉ ለህገ ወጥ የሰዎች አዘዋዋሪ የሞተር ጀልባ አገልግሎትን የሚሰጡም በማዕቀቡ ተካቷል። እንዲሁም ህገ ወጥ የሰዎች ዝውውር ላይ የተሰማሩ ግለሰቦች የሚጠቀሙባቸው የኋላ አገልግሎት ሰጪዎችም ከማዕቀቡ እንዳላመለጡ ነው የተነገረው። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር ዴቪድ ላሚ ማዕቀቡ ያስፈለገው የተደራጁ የኢሚግሬሽን ወንጀሎችን ለመከላከልና ህገወጥ የሰዎች ዝርዝርን ዝውውርን ለመቀነስ ነው ብለዋል። ይሁንና ማዕቀቡ ምን አይነት እርምጃዎችን እንደሚያስከትል የተዘረዘረ ነገር እንደሌለ የጀርመን ዜና አገልግሎት ዲፒኤ ዘግቧል። ይህ ዶቼ ቬለ ነው። ጀርመን ዩሮፋይተር ጄት የተባለ የጦር አውሮፕላን ለቱርክ ለመሸጥ መስማማቷን አስታወቀች። በቱርክ በኩል የቀረበው የግዢ ጥያቄ ለማጽደቅ ረዥም ጊዜ መውሰዱን ታውቋል። የጀርመን መንግሥት ቃል አቀባይ ስቲፈን ቀርኔልዮስ ለጋዜጠኞች በሰጡት መግለጫ ሀገሪቱ የጦር አውሮፕላኖችን ለቱርክ ለመሸጥ መወሰኗን በጀርመን የመከላከያ ሚኒስቴር በኩል የማረጋገጫ ደብዳቤ መላኩን ገልጿል። ስምምነቱ ወደ ተግባር ሲለወጥ ቱርክ አርባ ዩሮ ፋይተር ጄቶች ለመግዛት ያስችላታል ነው የተባለው። ቱርክ ከዚህ በተጨማሪም ኤፍ 16 የተባሉ የአሜሪካ የጦር አውሮፕላኖችን ለመግዛት ከዋሽንግተን ጋር ንግግር እያደረገች መሆኗን አዣንስ ፍራንስ ፕረስ ዘግቧል። አሜሪካ ከዓለም አቀፉ የሳይንስ ትምህርትና የባህል ኮሚሽን በእንግሊዝኛ ምህፃሩ ዩኔስኮ አባልነት መውጣቷ ቻይና ወገዘች። የቻይና የውጭ ጉዳይ ሚኒስቴር ዛሬ ባሰራጨው መግለጫ የአሜሪካን ድርጊት ከአንድ ኃላፊነት ከሚሰማው ሀገር የማይጠበቅ ብሎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ ስለ መንግስታቸው የወጪ አስተዳደር አብዝተው እንደሚጨነቁ ከመግለጽም አልፈው በቱጃሩ ኤለን ማስክ የሚመራ የመንግስት መዋቅር ተሃድሶ ተቋም አቋቁመው ዩኤስአይዲን ጨምሮ በርካታ ድርጅቶች ከሥራ ውጪ ማድረጋቸውን ይታወቃል። አሜሪካ ወጪን የመቆጠብ ፖሊሲዋን ለመተግበር የያዘችው እቅድ አካል የሆነውን ከዓለም አቀፉ የሳይንስ የትምህርትና የባህል ኮሚሽን የመውጣት ውሳኔም እንደ ጎርጎርሲያኑ አቆጣጠር በመጪው ታህሳስ 2026 ተግባራዊ እንደሚሆን ይፋ አድርጋለች። የአሜሪካን ድርጊት ከአንድ ኃላፊነት የሚሰማው ሀገር የማይጠበቅ ያለው የቻይና የውጭ ጉዳይ ሚኒስቴር ቻይና ግን ለድርጅቱ የምታደርገው ድጋፍ አጠናክራ እንደምትቀጥል አስታውቋል። ፕሬዚዳንት ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው አሜሪካ እንደ ጎርጎርሲያውን አቆጣጠር በ2017 ከዓለም አቀፉ የሳይንስ የትምህርትና የባህል ኮሚሽን አባልነት እንድትወጣ አድርገው የነበረ ቢሆንም ከእሳቸው በኋላ የተተኩት ጆ ባይደን ውሳኔውን ቀልብሰውት እንደነበረ ይታወቃል ሲል የዘገበው አዣንስ ፍራንስ ፕረስ ነው። በመጨረሻም በሀገራችን በተለይ በዩኒቨርስቲዎች በሚገኙ መጸዳጃ ቤቶች እንደየወቅታዊ በስልጣን ላይ የሚገኙ መንግስታት ሁኔታ ማህበራዊና ፖለቲካዊ ጉዳዮችን የሚመለከቱ ጽሁፎች መጻፍ የተለመደ መሆኑ ይታወቃል። ከወደ ሆንግ ኮንግ የተሰማው ዜና ግን አንድ የ18 ዓመት ወጣት በህዝብ መጸዳጃ ቤት ግድግዳ ላይ በጻፈው ጽሁፍ ዘብጥያ መውረዱን የሀገሪቱ ፖሊስ አስታውቋል። ወጣቱ ለአመፅ የሚያነሳሳ ጽሁፍ በመጻፍ ወንጀል መከከሰሱንም ፖሊስ አመልክቷል። ይህ የሁለተኛ ደረጃ ትምህርቱን የጨረሰው ወጣት በመጸዳጃ ቤት የጻፈው ጽሁፍ ይዘት በቀጥታ ያልጠቀሰው የሀገሪቱ ፖሊስ ለአመፅ የሚያነሳሳ ጽሑፍ በመጻፍ ወንጀል ተጠርጥሮ ዛሬ ፍርድ ቤት መቅረቡን አስታውቋል። ወጣቱ በፍርድ ቤት ጥፋተኛ መሆኑን ከተረጋገጠ የሰባት ዓመታት ጽኑ እስራት እንደሚጠብቀው ለማወቅ ተችሏል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችው። የዓለም ምግብ ፕሮግራም በብጥብጥ እየታመሰች ባለችው ናይጄሪያ ለ1.3 ሚሊዮን ሕዝብ ሲሰጠው የነበረው የምግብ እርዳታ እንደሚያቋርጥ አስጠነቀቀም። በጋዛ ሰርጥ በርካታ ሕዝብ ለረሃብ መጋለጡን ከ100 በላይ የእርዳታ ድርጅቶችና የሰብአዊ መብት ተከራካሪ ተቋማት አስታወቁም። እስራኤል በጋዛ ላይ የምትከተለውን ፖሊሲ ካልቀየረች እውነተኛ ወዳጆቿ እንድታጣ እንደምችል አንድ የጀርመን ምክር ቤት አባል አስጠነቀቁ። እስራኤል ዓለም አቀፍ ህጎችን እንድታከብር ጠይቋል። ጀርመን ዩሮፋይተር ጄት የተባሉ የጦር አውሮፕላኖችን ለቱርክ ለመሸጥ መስማማቷን አስታወቀች። በቱርክ በኩል የቀረበው የግዢ ጥያቄ ለማጽደቅ ረዥም ጊዜ መውሰዱን ታውቋል። ዜናው በዚሁ አበቃ።